ሰላም ጤና ስጥልኝ፣ እንደምን አምሽታችኋል? ጋቢና ቤ ከአሜሪካ ድምፅ ዋሽንግተን ዲሲ እሮብ ምሽት ሚያዝያ 2213 2013 ዓ.ም ስርጭቱን ጀመረ። በዛሬ መርሃ ግብራችን በኦሮሚያ ክልል ጅማ ዞን ሊሙ ኮሳ ወረዳ ውስጥ በሚገኙ ቀበሌዎች ላይ ቀጮ ክርክራና፣ ጋሌ ከምሴ ቀበሌዎች ታጣቂዎች ባደረሱት ጥቃት ውስጥ ሰላሳ የሚጠጉ የአካባቢው ነዋሪዎች መገደላቸውን የአካባቢው ነዋሪዎች ለአሜሪካ ድምፅ ተናገሩ። ዝናቡ ጋብ ካለ በኋላ ነው ተኩስ የጀመሩት። ዙሪያውን እንዲህ ቢከቡ ኑሮ ጥቃቱ የከፋ የሆነ ነበር። በአንድ አካባቢ ስለመጡ ብቻ ያው የሞት መጠኑ ሊቀንስ ይቻላል። የሰማችሁት በዚህ ዙሪያ ካነጋገርናቸው የአካባቢው ነዋሪዎች መካከል ነው። በምሽቱ ዘገባ ይኖረናል። በሌላ በኩል ነዋሪነታቸውን በዚህ በአሜሪካ ያደረጉ ሁለት ስራ ፈጣሪ ሴት እንግዶችንም ይዘናል። የሰው ህይወት ሲቀናለት ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግል ማም የሆኑ ሰዎች እንባቸው ሲታበስ ማየት ለእኔ ከዚያ ላይ የሚያስደስገኝ ነገር የለም። የሰማችሁት የመጀመሪያዋ በአሪዞና ግዛት ኦዳ የማዋለድ አገልግሎት ድርጅት መስራች የሆነችው የቤት ለቤት አዋላጅ ነርስ ትግስት ቶሌራ ስትሆን ለማህበረሰቡ ስለሚያደርጉት አበርክቶት አነጋግረናቸዋል ይደመጣል። የሙዚቃ ግብዣም ይኖረናል። አብራችሁን እንድትቆዩ የምንጋብዛችሁ ኤደን ገረመው በመስተንግዶ፣ ኤልያስ አስማረ በቅንብሩ፣ ሀብታሙ ስዩም በዜናዎቹ ከመላው የአሜሪካ ድምፅ ዘጋቢዎች ጋር በመሆን አብራችሁ እንድታመሹ እንጋብዛችኋለን። አሁን ከአለም ዙሪያ ወደተሰባሰቡ አጫጭር ዜናዎች እንሻገር። አመሰግናለሁ ኤደን። የኮቪድ-19 ወረርሽኝ አብዝቶ በበረታባት በህንድ በበሽታው ምክንያት ለህልፈት የተዳረጉ ሰዎች ቁጥር ከ200ሺህ አልፏል። ዛሬ ብቻ 3290 ሰዎች መሞታቸው ተገልጿል። በዕለቱ የተመዘገበው ለቫይረሱ የተጋለጠው ህዝብ ቁጥርም 360960 ሲሆን አጠቃላይ ቁጥር ወደ 18 ሚሊዮን ተቀርበዋል። ሁኔታው ከአቅም በላይ የሆነበት የሀገሪቱ የጤና ስርዓት ሊፈራረስ ነው የሚል ስጋት አለ። ሆስፒታሎች በታካሚ ብዛት ከመጨናነቃቸው የተነሳ የባቡር ፍርጎችን ወደ ህሙማን ለይቶ ማቀ ያነት እየቀየሩ ናቸው። የኦክስጂን እጥረቱም ተባብሰዋል። ብሪታንያ ውስጥ የተካሄደ አንድ ጥናት የመጀመሪያ ውጤት እንደሚያሳየው በሁለት ጊዜ ከሚወሰዱት የኮቪድ-19 ክትባቶች የመጀመሪያውን የተከተበ ሰው ሁለተኛውን ከመከተቡ በፊት ለቫይረሱ ቢጋለጥ ቫይረሱን ወደ ሌላ ሰው የማስተላለፉ አደጋ በግማሽ ያህል ያነሰ ይሆናል። ምርምሩን ያካሄዱት የኤንግላንድ የሕዝብ ጤና ተቋም ተመራማሪዎች የፋይዘሩን ወይም የአስትራዘኔካውን ክትባት የመጀመሪያውን ከተከተቡ ከሶስት ሳምንት ባነሰ ጊዜ ውስጥ ለቫይረሱ የተጋለጡ ሰዎችን የተከታተሉ ሲሆን አብረዋቸው ወደሚኖሩ ሰዎች ቫይረሱን የማጋባት ዕድላቸው ከ39 እስከ 49 ከመቶ በሚደርስ መጠን እየቀነሰ እንደነበረ ደርሰውበታል። የብሪታንያ የጤና ሚኒስትር ማት ሃንኮክ ይህ የሚያሳየው መከተቡ ከዚህ ወረርሽኝ የሚገላግለን ከሁሉም ተመራጭ መንገድ መሆኑን ነው ብለዋል። አንድም ራሳችንን ከቫይረሱ እንጠብቃለን፣ ብንያዝ ደግሞ ባለማወቅ ወደ ሌላ የቤተሰብ አባል እንዳናስተላልፈው ይረዳል ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ዛሬ ማታ በዩናይትድ ስቴትስ ኮንግሬስ ለሁለቱ ምክር ቤቶች የጋራ ጉባኤ ንግግር ያደርጋሉ። ፕሬዚደንቱ በንግግራቸው ከሌሎች ሀገራት ጋር አብሮ የመስራት ግቦቻቸውንና በዓለም አቀፍ መድረኮች የሚይዙትን የመሪነት ሚና ያስረዳሉ ተብሎ ይጠበቃል። ቀደም ሲል የዋይት ሀውስ ቃል አቀባይ ጄን ሳኪ ስለ ፕሬዚደንቱ ንግግር በሰጡት ማብራሪያ ባይደን የውጭ ፖሊሲን በተመለከተ በሚያደርጉት ንግግር አሜሪካ በዓለም የነበራትን ስፍራ እንደገና እንድትይዝ ማድረግ እንዲሁም የሀገራችን እሴቶች ምንነት ላይ ያተኩራሉ ብለዋል ሶማሊላንድ ጨምሮ በተለያዩ የውጭ ፖሊሲዎች ቅድሚያ ትኩረቶች ዙሪያ ማብራሪያ እንደሚሰጡ ቃል አቀባይዋ ጠቅሰዋል። ፕሬዚዳንት ጆ ባይደን አስተዳደሩን ከተረከቡ አንድ መቶ ቀናትን ያሳለፉ ሲሆን በዚህ ታሪካዊ ወቅት ባሉት ፈተናዎችና እድሎች ዙሪያ ያለውትን ራዕይ በተመለከተ በተወካዮች ምክር ቤት ፊት ተገኝተው ንግግር ያደርጉልን ብለው የምክር ቤቱ አፈጉባኤ ናንሲ ፐሎሲ እንደጋበዟቸው የዋይት ሀውስዋ ቃል አቀባይ መግለጻቸው ይታወሳል። ፕሬዚደንቱ በዛሬ ማታ ንግግራቸው አብይ ትኩረት ሰጥተው የሚያብራሩት የሀገር ውስጥ ፖሊሲ ጉዳይ ለትምህርት ለሕዝብና ለሕፃናት እንክብካቤ የሚመደብ መዋለ ንዋይ ያካተተው መርሃ ግብራቸው እንደሚሆን ጄን ሳኪ ገልጸዋል። ሀብታሙ ስዩምን ለዜናዎቹ እናመሰግናለን። ጋቢና ቬ ከዋሽንግተን ዲሲ ይቀጥላል። የምሽቱ አስተናጋጃችሁ ኤደን ገረቦ ነኝ። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በኦሮሚያ ክልል ጅማ ዞን ሊሙ ኮሳ ወረዳ ውስጥ በሚገኙ ቀበሌዎች ላይ ቀጮ ክርክራና፣ ጋሌ ከሚሴ ቀበሌዎች ታጣቂዎች ባደረሱት ድንገተኛ ጥቃት ወደ ሰላሳ የሚጠጉ የአካባቢ ነዋሪዎች መገደላቸውን ለአሜሪካ ድምጽ ተናገሩ። ታጣቂዎቹ ብሔርን መሰረት አድርገው በደረሱት ጥቃቶች ከጠፋው የሰው ሕይወት በተጨማሪም የበርካታ ነዋሪዎች ቤት መቃጠሉንም ተናግረዋል። የክልሉና የጅማ ዞን ባለስልጣናት የአሜሪካ ድምጽ ለማናገር ያደረገው ተደጋጋሚ ጥረት አልተሳካም። ይህ በእንዲህ እንዳለ የኢትዮጵያ ሰብዓዊ መብት ኮሚሽን ከፍተኛ አማካሪ አቶ ኢማድ አብዱል ፈታህ በጅማ ዞን ሊሙ ኮሳ ወረዳ በሰላማዊ ዜጎች ላይ ጥቃት መድረሱን ከተጎጆች ማረጋገጣቸውን ገልጸው ወደ አካባቢው የፌዴራል ፖሊስ ገብቶ ማረጋጋቱንም ተናግረዋል። ሀብታሙ ስዩም ዝርዝር ጉዳዩን ይነግረናል። በኦሮሚያ ክልል በጅማ ዞን ሊሙ ኮሳ ወረዳ ከሚገኙ ሰሞነኛ ድንገቴ የታጣቂዎች ጥቃትን ካስተናገዱ ቀበሌዎች ባንዱ ነዋሪ መሆናቸውን የነገሩን ስማቸው በሚስጢር እንዲያዝ የጠየቁን ግለሰብ አርብ ሚያዝያ 15 2013 ዓ ም በቀበሌያቸው ውስጥ ደረሰ ያሉትን እንዲያስረዳሉ። በአስራ አምስት ማታ አስራ አንድ ሰዓት ተኩል ላይ ዝናብ ዘንቦ እነሱ በዝናብ ነው ረንኮት ለብሰው ነው የመጡት ቸው ከርቀት ማዶና ማዶ ይታያል። ከዛ በኋላ ነው ያው ዝናቡ ዳፕ ካለ በኋላ ነው ተኩስ የጀመሩት። የወንድማቸውን ሚስት ጨምሮ ሴቶችና ህጻናት ሳይቀሩ በታጣቂዎች በጭካኔ መገደላቸውን እንደሚያውቁ የሚናገሩት ግለሰብ የደረሰውን ጉዳት እንዲገልጹታል። የሞተው ሰው የተቀበረው ወደ ሀያ ስድስት ነው ቆጠሉ ደግሞ አራት አሁን ሆስፒታል ላይ ይገኛሉ። ንብረት ያው እንግዲህ ገጠር ንብረት እንደተቆለፈ ነው ሙሉ ነው የተቃጠለ። ወደ ሀያ አምስት ቤት ነው የተቃጠለ። ሌሎች ነዋሪ በእለቱ የደረሰው ጉዳት ከፍ ያለ መሆኑን ይናገራሉ። ቀጭ ከሚባል ቀበሌ ገበሬ ማህበር ውስጥ ማለት ነው አምሳ ሶስት ሰዎች ተገለዋል። ከሀያ በላይ ሰው ቆስለዋሉ። ወደ ሳ ቤት በቤንዚን እያስከፈከፉ ወድመዋል። እንሰሳዎች ቢያንስ ደግሞ ከሁለት መቶ በላይ እንስሳት ቤት ውስጥ ተቃጥለው ወድመዋል። እሳቸው ጥቃቱን የሚፈጽሙት መንግስት ኦነግ ሸኔ እያለ ለሚጠራቸው ታጣቂዎች እንደሆኑ እንደሚያምኑ ተናግረዋል። ከጥቃቱ በኋላ የእሳቸውን ቤተሰቦች ጨምሮ በርካቶች እንደተፈናቀሉም አስረድተዋል። ሙሉ ቤተሰቦቻችን ተፈናቅለው ነው ያሉት እዛ ቢያንስ እንደ ጋሌ ቡሳሴ ቀበሌ ገበሬ ማህበር ከሁለት ሺህ በላይ ተፈናቅሏል ነው ቀበሌ ውስጥ አንድ ሰውም የለም አስከሬኖች እስካሁን አልተቀበሩም እዛ ቦታ ላይ ያለቁት በበልጤኛ ቤተሰቦች ናቸው ብሄር ተኮር ነው ቦታው ላይ ተሽሎሎቀን ሄደን ስና ያልተቀበረ አስከሬን ሁሉ አለ ቤት ውስጥ ያገኙትን ብቻ ነው እያነሱ የቀበሩት እጫካ ስኮት ደማስክሮት ይወደቃለ። አልተከበር የምን ያውሉ ጎርፍ ሁሉ ደልሎበት ነው ያለ። ጉንዳን ሁሉ ወሎ ወሮት ነው ያለ አስክሬኑ። በአካባቢው ተወልደው ማደጋቸውን የሚናገሩት ሌላ ስማቸው እንዳይጠቀስ የነገሩን ሶስተኛ ግለሰብ በበኩላቸው ታጣቂዎች ስፍራውን መቆጣጠር የጀመሩት ቀደም ባሉት ሳምንታት እንደነበረ ተናግረዋል። ታጣቂዎች የገቡት አንድ ወርካ ቀን ምናምን ይሆናቸዋል። ልክ እነሱ እንደገቡ ሰርድ የምትባል ከተማ አካባቢ ልዩ ኃይል ነበረ። እነሱ እንደመታ ገብቶ እንወጣ ለቀቁላቸውና ልዩ ኃይል ወጣ እነሱ ገቡ። ከአንቶን አቃጠሉ። ከዛ በኋላ ለአንድ ወር ምናምን የራሳቸው ቀበሎችን አቃጠሉ። ምኒሻ እየገበሉ መሳሪያ ተቀበሉና ተቆጣጠሩ። ከዛ በኋላ መከላከያ ገባ ተባለ ህዝቡን ተመለሰ። ከአስራ አምስት ቀን በፊት ማለት ነው። ይህ አሁን የተፈጠረው አርብ ዕለት ነው። አስራ አንድ ተኩል አካባቢ ኮሳ ወረዳ የሚባለው ጋር አሉ ኮሚሽን የሚባል አካባቢ ነው። እዛ አካባቢ ላይ አስራ አንድ ሰዓት ተኩል ገብተው ንጹሐንን መግደል የጀመሩት ያገኙትን። ሴቶችና አብዛኛው የተገደሉት ሕጻናት ሴቶችና አረጋውያን ናቸው። ወጣቶች እየሮጡ አመለጡም። ከዛ በኋላ አስራ አንድ ተኩል ተቀረው ልዩ መከላከያ በቅርብ ርቀት አለ ያ ኪሎ ሜትር ሰባት ኪሎ ሜትር ርቀት በላይ አይርቅም። ግን እንደዚያም ሆኖ አርባ አልደረሰም። እሑድ ማታ ላይ የተገደሉት ታጣቂዎቹ የከፈቱት ጥቃት ማንነትን መሰረት ያደረገ ነው ያሉት የመጀመሪያው ነዋሪ ይህንን ለማለት ያበቃቸውን ምክንያትም እንዲያስረዳሉ። በሰራተኞች እንደ አጋጣሚ ነበሩ። አንድ ባለሀብት ነበረ፣ እዚያ ኦሮምኛ የሚያወረዋሉ እነሱ አልተመቱም። ኦሮምኛ ሲያወራ አማርኛ የሚያወረውን ብቻ ነው የተመካ። የጸጥታ ኃይሎች ሁኔታውን ለማረጋጋት ተገቢውን እርምጃ ለመውሰዳቸውን የሚጠቅሱት ነዋሪ የሁኔታዎችን አዝማሚያ በማየት ለሚመለከታቸው አካላት ማሳወቃቸውን ተናግረዋል። እነሱ የፈጥሩበት ቦታ ላይ እኛ ለወረዳው ጸጥታ ዘርፍና ለወረዳው አስተዳደር ስንደውል ቶሎ አይልክልንም። በቃ ቶሎ ሰዎች አይልክልንም። ሌላ ቦታ ነው እየላከልን ያለው ሌላ ቦታ ነው ጠጥታ እንትን ችግሩን ከፈጸሙበት ፈጽመው ከበት ቦታ ላይ ነው ጠጥታ አካላቶች እየደረ ጠጥታ አካላቶች ደግሞ ምንድን ነው፣ ለምንድን ነው ገብታችሁ ማትክዙልን፣ ማትዋጉልን እኛ ንጹሀን ገበሬ ነን፣ አርፈን ምን በላለን፣ ለምንድን ነው ስንላቸው እኛ እዚህ ቦታ ላይ ጥቃት ተፈጥሯል ብለን ጥቆም አልተደረገልንም ይላሉ። የኢትዮጵያ ሰባዊ መብት ኮሚሽን ከፍተኛ አማካሪ አቶ ኢማድ አብዱልፈታህ ኮሚሽኑ ጥቃቱን በተመለከተ መረጃ እንደደረሰው ተገቢውን የመንግስት አትኩሮት አግኝቶ በአካባቢው መረጋጋት እንዲሰፍን በፌስቡክ ገጻቸው ላይ አውጥተውት እንደነበረ ገልጸው ጥቃቱ በደረሰበት አካባቢ ከሚገኙ የተጎጂ ቤተሰብ አባላት በስልክ ባሰባሰቡት መረጃ ጉዳት መድረሱን ማውቃቸውን ተናግረዋል። ስልክ ተጎጂ ቤተሰቦች ያገኘነው መረጃ የሚያሳየው ታርጌት ያደረገ ጥቃት በታጠቁ ኃይሎች መፈጸሙን ነው የሚያመላክቱት። ምን ያህል ሰው ተገደለ የሚለው ነገር ላይ ስቲል ያልሳሉ ነገሮች አሉ። የታጠቁ ኃይሎች ገብተው አካባቢው ላይ ጥቃት እንደፈጸሙ ነው፣ ሁለቱ በተጠቀሱ ቀበሌዎች ውስጥ ማለት ነው። ከወረዳውም ሆነ ከሌሎች የመንግስት ባለስልጣናት ዝርዝር መረጃ ለማግኘት ያደረጉት ጥረት እንዳልተሳካ ገልጸዋል። ግን የተረጋገጠ ምንድን ነው ጥቃቱ መፈጸሙና ሰዎች መገደላቸው ነው። በተለይ ቁጥሩን በሚመለከት የሚጠሩ ቁጥሮች አሉ። ነገር ግን ምንም የተረጋገጠ ነገር የለም። ከተለያዩ አካላት ማለት ነው የተጠሩ ቁጥሮች አሉ። ይህን ያል ነው የሚባል ነገር አለ። ነገር ግን በተለይም እኛ መረጃውን ባወጣንበት ጊዜ ትንሽ ፔንሽን ስለነበር የቀጥታና የአካባቢ እያፈረረ አካላት ጥቃቱን ለማስቆምና ተጎጆችን ለማስረግ ርብርብ ላይ ስለነበሩ መረጃ ልሰጡን አልቻሉም። በዛም ሰዓት መረጃ ጥቃቱ ከደረሰ በኋላ የመንግስት የጸጥታ ኃይሎች ወደ ስፍራው ሄደው ማረጋጋታቸውን ኮሚሽኑ ማረጋገጡን አቶ ኢማድ ለባልደረባችን ጽዮን ግርማ ገልጸዋል። ጥቃቱ እንደተፈጸመ መንግስት የጸጥታ ኃይሎችን በአስቸኳይ ወደ ቦታው መላኩ ነው መረጃዎች ያሉን። የፌዴራልና የክልል የጸጥታ ኃይሎች በአስቸኳይ ወደ ቦታው እንደተላኩና አካባቢውን ማረጋጋት እንደተቻለ መረጃዎች አሉን። ተጨማሪ ጥቃቶችም እንዳይፈጸሙ መቻሉን ነው ያገኘናቸው መረጃዎች የሚያመላክቱት። ማለት አካባቢ ወደ ተሻለ መረጋጋት እንደተመለሰ እና ጥቃቱ እንደቆመ ነው። ሰው ክል ይህናይል ሰው በዚህ ሆስፒታል እየታከመ ነው የምናየው መረጃ ባይኖረኝም ካለው አጠቃላይ ሁኔታ ምናልባት ጉዳት የደረሰባቸው ሰዎች ድጋፍ እያገኙ እንደሆነ ነው ምንገምተው። ጥቃቱን አድርሰዋል በሚል በነዋሪዎች የተከሰሰውን የኢትዮጵያ መንግስት ኦነግሸን ስል የሚጠራውን ራሱን የኦሮሞ ነጻነት ጦር በሚል ሰየመሆኑ ኃይል አመራሮች ለማግኘት ያደረግነው ጥረት አልተሳካልንም። የጦሩ የምዕራብ ቀጠና መሪ የሆኑት ጃል መሮ ኩምሳ ድሪባ ከዚህ ቀደም ከጣቢያችን ጋር ባደረጉት ቆይታ የጦር ኃይላቸው ሰላማዊ ሰዎች ላይ ጥቃት ያደርሳል የሚሉ ክሶችን ማስተባበላቸው ይታወሳል። ስለ ሁኔታው ለማወቅ በማሰብ የጅማ ዞን አስተዳዳሪ አቶ አብዱልሐኪም ሙሉ፣ የጸጥታ ቢሮ ኃላፊ አቶ ሳዶ ሙሳ፣ እንዲሁም የሕዝብ ግንኙነት ዳይሬክተር የሆኑትን አቶ ሙሉጌታ ዘለቀን ለማግኘት በተመሳሳይ ያደረግነው ጥረት አልሳካም። የክልሉ የጸጥታ ጉዳይ ይመለከታቸዋል የተባሉ ባለስልጣናትንና ቃል አቀባዩን አቶ ጌታቸው ባልቻን እንዲሁ ለማግኘት ያደረግነው ጥረት ለአሁኑ አልሰምረም። ጥረታችን ይቀጥላል። መልሳቸው እንዳገኘን እናስደምጣለን። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ። አብታሙ ስዩምን ለዘገባው እናመሰግናለን። በማዳመጥ ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ የሚዘጋጀላችሁን ጋቢና ቬን ነው። ወደ ተከታዩ እንግዳችን እንለፍ። ትግስት ቶሌራ በአሜሪካ ሀገር በአሪዞና ግዛት ተክሰን ከተማ ነዋሪነቷን ያደረገች አዋላጅ ሐኪም ናት። በምትኖርበት በተክሰን ከተማም ኦዳ በርዝ የተሰኘ የቤት ለቤት የማዋለዳ አገልግሎት የሚሰጥ ተቋም የከፈተች ሲሆን እስካሁን ድረስም ወደ ስልሳ የሚጠጉ ህጻናትን ማዋለዷን ትናገራለች። በምዕራብ ሸዋ ዞን ግንደበረት ወረዳ ውስጥ ነው ያደግኩት። ደግሞ አምቦ ከተማ ነው። ሀይ ስኩልም አንደኛ ደረጃ ትምህርትም የጨረስኩት እዛው ነው። ሀይ ስኩል እንደጨረስን በመንግስት ወደ ተለያየ የትምህርት ዘርፍ ተማሪዎችን ሲመድብ እኔን በጎንደር ዩኒቨርሲቲ እንደ አጋጣሚ ወደ ማዋለጅ ትምህርት ዘርፍ ውስጥ ተመደብኩኝ። ሳድግ ሐኪም መሆን ነበር የምፈልገው። እናቴ የልብ ህመምተኛ ስለነበረች አባቴ እሷን ሲያክም እያየውን ያደግኩትና እኔም እዛው ቦያ ውስጥ ተሰማርቼ እሷን ማዳን ነበረ። ሁሁል ጊዜ ሁለት ማርን ብዬ በጣም እምቢ ብዬ ሁላ ነበረ። ከዛ አባቴ ነው አበረታቶኝ ምርቶን እንድቀጥል እንዳየው እና ከወደድኩት እንድቀጥል፣ ካልወደድኩት ደግሞ ወደ ሌላ ነገር ልናተኩር እንደምንችል ተመካከርን እና ከዛ ትምህርቱን ጀምሬ የመጀመሪያ ልጄ ናዋ ልጄ ሳይ ያው ሌላ ነገር ስሰራ ራሴ ማየት አልቻልኩም። በዛው ሙያ ቀጠልኩበት ማለት ነው። በማዋለድ ሙያ የመጀመሪያ ዲግሪን ጨረስኩኝ። ከዛ ሁለተኛ ዲግሪን ደግሞ ከአዲስ አበባ ዩኒቨርሲቲ ስነ ተዋልዶ እና እናቶች ላይ ያተኮረ ዘርፍ ላይ ነው ማስተርሴን የሰራሁት። እንግዲህ ዛሬ የተገናኘ ነው። አንቺ በራስሽ አቋቋምሹ ኦዳ በርዝ የተሰኘ ተቋም አለ። ባለሽበት ግዛት በአሪዞና ውስጥ አገልግሎት እየሰጠች ነው እና እስቲ ኦዳ በርዝ እንዴት ነው የተጀመረው? ምን አይነት ስ አገልግሎቶች ነው የሚሰጠው? አሜሪካ ውስጥ የሙያ ፍቃዴ እንደ ማግኘት በጣም ብዙ ጊዜ ፈጅቶብኝ ነበረ በየኛን ሀገር ዲግሪ ወደዚህ አምጥቼ እዚህ ተቀባይነት አግኝቶ በቀጥታ የሙያ ፍቃዱን ማግኘት ከባድ ስለነበረ፣ እሱን ከጨረስኩኝ በኋላ ደግሞ የነበረኝ አማራጭ ቤት ውስጥ ማዋለድ በሚለው ሙያ ፍቃድ ማግኘት ብቻ ነበረ። ሙያ ፍቃድ አገኘሁኝ ከዛ ይሄንን ድርጅት ለማቋቋም በቃው ማለት ነው። ኦዳ በርስ ኦዳ፣ እኔ ኦሮሞ ነኝ። በኦሮሞ ባህል ደግሞ ኦዳ ትልቅ ዛፍ፣ ክብር ያለው ትልልቅ ሰዎች ተገናኝተው የሚነጋገሩበት እንዲሁም ሰላም የሚሰፍንበት ቦታ ነው ማለት ነው። እና ኦዳ ያንን አይነት አካባቢ ለሴቶች ለመፍጠር ነው ፍላጎቴ ማለት ነው። ቤታቸው ነው የሚወልዱት። ስለዚህ የሚያሳቅቃቸው የሚያስፈራቸው ነገር የለም። ለረዥም ጊዜ ተከታትዬ የማያቸው ኔ ብቻ ኔ ቤታቸው ተመላልሼ አያቸዋለሁኝ። ከዛ ሲወልዱ ደግሞ ምጥ ሲጀምራቸው አብሬያቸው ሆናለው ቤት አዋልዳቸዋለው። ከወሊድ በኋላ ደግሞ እንደዚሁ ቤታቸው ተመላልሼ። ህፃኑንም እናትየው ነው ማያት አለው ማለት ነው። እንግዲህ አሁን ለሰሚው ትንሽ ሊደንቅ ይችላል። ምክንያቱም በተለይ በሕክምና ማዕከል በጤና ጣቢያዎች ውስጥ ውለዱ በሚባልበት በዚህ ጊዜ ተመልሶ ቤት ውስጥ ማዋለድ እንግዳ ይሆናል እና እስቲ ይሄ ማዋለድ ዘዴ ምን ያህል አስተማማኝ ነው? ድሮ ድሮ ብዙ ሴቶች ቤት ይወልዳሉ። እዚህ ባደገው ዓለም በተለይ በአሜሪካ ግን ያ ነገር ብዙ የተለመደ አይደለም። ግን ድሮ ግን በልምድ አዋላጆች ታግዘው ሴቶች ቤታቸው ነበር የሚወልዱት። ከዛ የዘመናዊ ህክምና ሲመጣ ሐኪሞች ትምህርት መማር ሲጀምሩ እና ሆስፒታሎች መሰራት ሲጀምሩ እነዚህ በአካባቢያቸው የተከበሩ እና ብዙ ልምድ ያላቸው ባህላዊ ህክምና በመጠቀም ህዝባቸውን ሲረዱ የነበሩ ሴቶች ወደ ጎን ተገፉ ማለት ነው። ዘመናዊነቱ እየበዛ ሴት ደግሞ ምን አመጣ ሴቶች ያለ መድኃኒት ያለ መሳሪያ እንዲሁም በሰላም የመውለድ እድላቸው በጣም እየጠበበ መጣ። አኗኗራችን እየተቀየረ መጣ። ጥገና በቀዶ ጥገና መውለድ በመድኃኒት በአርቲፊሻል ምጥ ማምጫ መድኃኒት አምጦ መውለድ ብዙ ችግሮች እየበዙ መጡ ማለት ነው። አሁን ቀዶ ጥገና በቀዶ ጥገና መውለድ እንደ ፋሽን ሆኖ ብዙ ሴቶች በዛ ነገር በጣም እየተቸገሩ ያሉበት ሁኔታ ነው ያለው። በቀስ ይሄ ነገር መሆን የለበትም ከሴቶች መብትም ጉዳይ አንጻር እየታየ መጣ ማለት ነው። ሴቶች በጣም እየተሰቃዩ ነው። አንዲት ሴት ሐኪም ቤት ስትሄድ ሙሉ በሙሉ የማታውቃቸው ሰዎች ናቸው የሚያጋጥሟት። ትደነግጣለች። ነጭ መብራት አለ። ወሊድ ሚስጥር ነው። በአጠቃላይ የአንዲት ሴት የመራቢያ አካሏን ውጪ ለማታቆሶ አታሳይም እራሷ ማታይም። ወደኛ ባህል ደግሞ ከመጣን እንደውም እና ስትወልድ ሐኪም ቤት ስትሄድ አስር የማታቃቸው ሴቶች እግሯን አስከፍተው ሲያዩ ታገኛለሽ ማለት ነው። ይሄ በጣም የሚያሳፍር እና የሚያስጨንቅ ነገር ነው። ለሀኪሞቹ ምንም ላይመስል ይችላል። ለሴቷ ግን ከባድ ነገር ነው። ይሄ ደግሞ ምጡ በሰላም እንዳይሄድ እና እንዲዘገይ ወይም ደግሞ ልጇ እንዲጨነቅ ድንጋጤዋ በሰውነቷ ያሉትን ሆርሞኖች በመረበሽ በሰላም ምጣ እንዳትወልድ ያደርጋል። ቤት መውለድ የሚለው ነገር በዚህ ምክንያት ወደ እንደ አዲስ ተጀመረ ማለት ነው። ቅድም ጠቀስ አድርገሸዋል በዓለም አቀፍ ደረጃም ነው ግን ደግሞ ኢትዮጵያን እናቶች ለዘመናት አሁንም ድረስ ቤት ውስጥ ነው እያዋለዱ ያሉትና ግን አሁንም ድረስ ኢትዮጵያ ደግሞ በጣም እጅግ ሰፊ የሆነ የእናቶችና የሕፃናት ሞት የሚታይባት ሀገር ናትና ይሄ ነገር እንደዚህ ውጤታማ ከሆነ የቱጋኑ ስህተቱ ያለት ያለሽ ምን አይነት ነገሮች ነው መገንዘብ ያለባቸው የኢትዮጵያ አዋላጅ ሴቶች እናቶች? በእኛ ሀገር ደረጃ አሁን ሴቶችን ሆስፒታል ሄዳችሁ ወይም ጤና ጣቢያ ሄዳችሁ የእርግዝና ክትትል አድርጋችሁ ውለዱ የሚባለው ነገር ትክክለኛ ነገር ነው። ምክንያቱም ብዙ የማናውቃቸው ኢንፌክሽኖች አሉ። በተለይ ደግሞ አሁን ኤች አይቪ በጣም ሰፊ ነው። ሄፓታይትስ የሚባለው የጉበት በሽታ እሱ በጣም ብዙ ነው። በንክኪ እንደዚህ በቂ የሆነ መሳሪያ ስለሌላቸው ያንን ነገር ከራሳቸው ሊከላከሉ የሚችሉበት ነገር የላቸውም። በትክክል ትምህርቱ ስላልተሰጣቸው ለልምድ አዋላጆቹ ማለት ነው። የሚያውቁት ነገር አለ በትክክል ይሄ አሁን አዲሱ ዘመናዊ ሆስፒታል ውስጥ የሚሰራው የአዋላጅነት ሙያ እና ሳይንሱ ያለምንም ጥርጥር የመጣው ከልምዳው ወላጆቹ ነው ያ ያ ያ ችግር ስላለብን ሆስፒታል ሄደን መውለዳችን እና ሄደው እንዲወልዱ ማበረታታታችን ችግር አይደለም። ያለው ነገር ምንድን ነው? ባህላችንን ሴቶቻችን ይገባ የሚገባቸውን ክብር አግኝተው የሚገባቸውን ጥንቃቄ አግኝተው እንዲወልዱ ማድረግ የምንችልበት መንገድ ግን የለንም። አጠቃላይ በጤና ባለሙያ እና በበሽተኛ መካከል በጣም ከባድ የሆነ ክፍተት አለ። ጤና ባለሙያ ሁሉንም ነገር አዋቂ፣ ሴቷ ደግሞ ምንም አላዋቂ ሆና የሚነገራትን ነገር ብቻ ማድረግ እና መብቷን የማታቅበት ሁኔታ አለ ማለት ነው። ይሄንን ነገር ብናረግ ይሄንን ችግር መፍታት እንችላለን። እሺ፣ ትዕግስት በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ሄደ ጋቢና ቬ መደመጡን ይቀጥላል። አብራችሁን ስለሆናችሁን እናመሰግናለን። ተከታዩ እንግዳችን በዚሁ በአሜሪካ ሀገር ነዋሪነቷን ያደረገች ናት። የኮሮና ቫይረስ ወረርሽኝ የማህበረሰብ ጤና ላይ ካደረሰው ትልቅ ቀውስ ባልተናነሰ የዓለም ኢኮኖሚንም አቃውሷል። በተለይ ወረርሽኙ በአነስተኛ የንግድ ዘርፎች ላይ የነበረው ጫና የበረታ ሲሆን ብዙዎችም ከገበያ ውጪ እንዲሆኑ አድርጓቸዋል። ይህ ጫና ካረፈባቸው አነስተኛ የንግድ ተቋማት መካከል አንዱ የሆነው በአሜሪካ ሀገር ቨርጂኒያ ግዛት የሚገኘው ዘመን የጉዞ ወኪል አንዱ ሲሆን የድርጅቱ ባለቤት በርሳቤል መላኩ ድርጅቷ ከስራ ውጪ በሆነበት አንድ ዓመት ውስጥ በሰሜን አሜሪካ ለሚኖረው ኢትዮጵያ ማህበረሰብ ነጻ የማማከርና የመረጃ አገልግሎት በመስጠት ስታገለግል ቆይታለች። እነዚህም በጎ ስራዎቿና ተቋሟን ወደ ስራ ለመመለስ የምታደርገው ጥረትን አስመልክቶ ስመኘሽ የቆየ አናግራታለች። ቀጥሎ ይቀርባል። ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? ለማታውቁኝ ሰዎች ቤርሳቤል መላኩ እባላለሁ። የዘመን ትራቨል ኤጀንት ባለቤት ነኝ። ዛሬ እንግዲህ አዲስ መረጃ ይዤ መጥቻለሁኝ። ቨርጂኒያ፣ ዲሲና ሜሪላንድ ለምትኖሩ ሰዎች በአንኤምፕሎይመንት ምክንያት በዚህ ሰዓት ቤት ያላችሁ ሰዎች መማር የምትፈልጉ ሰዎች ትሬኒንግ መውሰድ የምትፈልጉ ሰዎች እነዛን አሳያችኋለሁ ማለት ነው። ቀደም ሲል የሰማችሁት ቬርሳቬል መላኩ በድርጅቷ ስም በተከፈተው የዩቲዩብ ማህበረሰብ ትስስር አገልግሎት አማካኝነት ለደንበኞቿና ሌሎች ኢትዮጵያውያን በነጻ ከምታደርሰው የምክር አገልግሎት ላይ የተቀነጨበ ነው። የሁለት ልጆች እናት የሆነችው ቬርሳቬል የአሜሪካንን ከባድ ኑሮ ተቋቁማ ልጆቿን ከቤ ትና እያሳደገች ጎን ለጎን በተማረችው የጉዞ ወኪልና የማማከር ስራ የራሷን ድርጅት ከፍታ መስራት ከጀመረች አራት አመት አስቆጠራለች። በጣም ከባድ ነው ማለት እናትነቱ ራሷ አለ። ያው እኛ ነን ሞግዚቶቹም እኛ ነን። ቤት ውስጥ የምንሰራው ስራዎች እኛ ነን፣ እናቶችም እኛ ነን፣ ጓደኞችም እኛ ነን። ባላችንም አለ፣ ለባለቤቶቻችን የምናደርገው ነገር አለ። ፋምሊ አለ፣ ለቤተሰብ የምናደርገው አለና ብዙ ነገሮች አሉ። ሁላችንም አሜሪካን አገር ላይ ቢዚ የሚለውን ነገር እንጠቀማለን። የምወደውን ነገር ነው ያገኘው። የመጀመሪያ ነገር ለእኔ ቢዝነሱ ብቻ ሳይሆን ይሄ ቢዝነስ ሰዎች ጋር እንዲደርስ ነው እያደረገኝ። እኔ ደግሞ ሰው በጣም እወዳለሁኝ እና ያ ነው ትልቁ ነገር ብዬ የምለው። ቬርሳ ቬልን ከንግድ ስራው ጎን ለጎን የሚያስደስታት ከጉዞ ጋር በተያያዘ ለደንበኞቿ እና ማንኛውንም መረጃ ለሚፈልጉ ኢትዮጵያውያን በዩቲዩብ አማካኝነት የምትለቃቸው ቪዲዮዎች ናቸው። ሰዎች ከሀገር ሀገር ለመጓዝ ምን ያስፈልጋቸዋል? ለጉዞ እንዴት መዘጋጀት ይቻላል? ከሻንጣ ውስጥ መጥፋት የሌለባቸው እቃዎችና ሌሎች ከአየር መንገድ ጋር የተያያዙ ጉዳዮች ለታዳሚዎቿ ከምታደርሳቸው መረጃዎች ጥቂቶቹ ናቸው። ከሁለት መቶ አስራ አምስት በላይ ቪዲዮዎችን ሰርቻለሁ። ለምሳሌ ከትራቭል ጋር እየተያያዙ ማለት ነው። ፓስፖርታቸውን እንዳይረሱ፣ የት ኢምባሲ መሄድ እንዳለባቸው፣ ህጻናት ይዘው ሲሄዱ ምን ማድረግ አለባቸው፣ ጭር ጉዞዎች ደግሞ ምን ማድረግ አለባቸው፣ ምን አይነት ፎር መሙላት አለባቸው፣ ትራቭል ከማድረጋቸው በፊት፣ ለወጣቶች የሚሆን ለአረጋውያን የሚሆን እንደገና ደግሞ ኦቲዝም ያለባቸው ህጻናቶች አሉ። እነሱን ይዘው ደግሞ ሰዎች ትራብል ሲያደርጉ ምን ማድረግ አለባቸው? ሙሽሮች ሲሆኑስ በምን አይነት መልኩ ነው የሙሽራ ቀሚሷን ይዛ መሄድ ያለባት? የሻንጣ አይነቶችን፣ እንደዚህ የመሳሰሉትን ነገሮች በጣም ብዙ ስራ ነበረና ይሄ በጣም አንደኛ የኔ ቢዝነስን እንዲያድርግ አድርጎልኛል። ሁለተኛ ደግሞ ህዝቤን እንድረዳ ትልቅ ባሉ የሚሰጠው ነገር ነው። የኮሮና ወረርሽኝ አለምን እያስጨነቀ ባለበት በዚህ ወቅት ታዲያ በተለይ በአነስተኛና መ መለስተኛ የንግድ ተቋማት ላይ ከባድ ጫና በማስከተሉ ለአራት ዓመታት አገልግሎት ሲሰጥ የቆየው ዘመን የጉዞ ወኪልም ስራውን እንዲያቆም ተገደደ። የቬርሳቬል ስራ ግን አልተቋረጠም። ቬርሳቬል ከኮቪድ-19 ጋር ተያይዞ በጉዞዎቹ ላይ የተደረጉ አዳዲስ ለውጦችን በተለያዩ ማህበራዊ ድህረ ገጾች በመጠቀም መረጃዎችን ማድረስ እንደቀጠለች ትናገራለች። ብዙ ሰዎች ትኬት ገዝተው ምን ማድረግ እንዳለባቸው ራሱ አያውቁም እና እንደ እሱ አይነት አድቫይዞች ንሰጥ ነበረ። ኢትዮጵያ ኤርላይንስ እንደዚህ እንደዚህ አይነት ህግ አውጥተዋል፣ ኤምሬቶች እንደዚህ አይነት ህግ አውጥተዋል፣ ፔናሊቲያቸው እንደዚህ ነው፣ ይህን ያህል ጊዜ መርዘም ይችላል። ስለዚህ ትኬታቸው እንደዚህ ምክንያቱም ኦልሞስት ሁሉም ጋር ነው የደረስኩት ማለት ይችላለሁ፣ እና ኢሮፕ ያሉትንም አረብ ሀገር ያሉትንም የሁሉንም እያየ ሀሳቦችን እናገር ነበር እና እነዛ ነው ያደረኩት። ቬርሳቬል ለህብረተሰቡ የምታደርሰው መረጃዎች በጉዞዎች ላይ ብቻ የተገደቡ አይደሉም። በአሜሪካን ሀገር የሚኖሩ ኢትዮጵያውያን ኮቪድ-19 ያደረሰባቸውን ጫናዎች መቋቋም የሚያስችሉ ማንኛውንም መረጃዎች እየሰበሰበች ባለሙያዎችን እየጋበዘችና በግል በማማከር አገልግሎቶች ትሰጣለች። ታዲያ ቬርሳቬል በግሏና በድርጅቷ በኩል እየሰጠችው ባለችው የበጎ ስራ አገልግሎት በርካታ ኢትዮጵያውያን ከነበሩበት አጣብቂኝ እንዲወጡ ሆነዋል ቤት ኪራይ መክፈል ላቃታቸው ኢንሹራንስ ለተቋረጠባቸው፣ ስራ ላጡና የንግድ ተቋሞቻቸው ለተዘጉባቸው ከመንግስትና ከተለያዩ አካባቢዎች የሚሰጡ ጥቅማ ጥቅሞችን በመጠቆም አንዳንዴም ማመልከቻዎችን እንዲሞሉ በማገዝ መፍትሄ ማምጣት ችላለች። አንኤምፕሎይመንት መሙላት አንችልም ብለው ያሰቡ ሰዎች ግን እንደዚህ እንደዚህ ካደረጋችሁ ኳሊፋይድ ናችሁ፣ አንኤምፕሎይመንት ማግኘት ትችላላችሁ የሚለውን ነገር ሰምተው ተከፍሏቸው ደውለው የሚያመሰግኑኝ ሰዎች አሉ። የቤት ኪራይ ተከፍሎላቸው ደውለው እያመሰግኑኛል እና አንዴ የማረሳው አቶ መሀመድ የሚባሉ ሰውዬ ናቸው የደወሉልኝ። በጣም የሰውዬው መቆም ራሱ አልቻልኩም እና ከሚገባው በላይ መረቁኝ። እና በጣም ገረመኝ። ገባሽ ለኔ ያ ነው ትርፌ። ያ ነው በቃ፣ በገንዘብ መለወጥ የማይችል ነገር የሰው ህይወት ሲቀናለጥ ማየት፣ ሰዎች ተሳክቶላቸው ማየት፣ ሲንግል ማም የሆኑ ሰዎች እንባቸው ሲታበስ ማየት፣ ለእኔ ከዚህ ላይ የሚያስደስተኝ ነገር የለም። እና አንድ እናት ደግሞ ማረሳ ደውላ በዚህ ሰዓት ቆሜም ላመሰግንሽ አልችልም ተንበርክኬን ማመሰግንሽ ብላ እያለቀሰች ነበረ የምታመሰግነኝ። እና በጣም ብዙ መረቀችኝ ና አሁን ይህን በገንዘብ ቀይረ ነው አልቀይረውም። ዩ ካንት ሰው ማፍራት ቀላል ነገር አይደለም። ለመሆኑ መረጃ በስፋት በሚሰራጭበት አሜሪካን ሀገር ውስጥ የሚኖሩ ኢትዮጵያውያን በአካባቢያቸው ስለሚሰጡ አገልግሎቶች መረጃ በማጣት ለምን ችግር ውስጥ ይወድቃሉ? ለቬርሳቬል ያነሳንላት ጥያቄ ነበር። ሶሻል ሚዲያ ላይ ያለን ሰዎች ወይም ደግሞ በጣም ትልልቅ ሚዲያ ላይ ያሉ ሰዎች የሰውን ህይወት የሚቀይሩ ኢንፎርሜሽኖችን እየሰጠን እንዳልሆነን አስባለሁን። ብዙዎቻችን ይሄንን ብናደርግ ብዙ ሰው ጋር መድረስ እንችላለን። ስለዚህ በእኛ ኢንፎርሜሽን በምንሰጠው ሰዎች መካከል ላይ ትልቅ ችግር አለ ብዬ አስባለሁ። ሌላ በህዝቡ ላይም ደግሞ በጣም ትልቅ ችግር እንዳለ አስባለሁ። ምንድነው ኢንፎርሜሽንን ለማወቅ ወይም ደግሞ ትክክለኛ መረጃ ለማግኘት ብዙዎቻችን ጥረት እንደማናደርግ አያለሁ። አንዳንዱ ሰው የሚፈልገው ነገር ጉግል አድርጎ ሊያገኝ ይችላል። ግን ከሌ ነግሮኛል፣ ኦኬ ከሌማ ካለ ልክ ነው የሚለውን ነገር እናስቀድማለን እንጂ በራሳችን ገብተን አናይም ያ በጣም በጣም በጣም ይጎዳናል። ቬርሳቬል በተለያዩ ማህበራዊና ኢኮኖሚያዊ ችግሮች ዙሪያ መረጃዎችን አሰባስባ ለህብረተሰቡ ለማድረስ የምታደርገው ትግል እሷንም አንዳንዴ ይፈትናታል። አረብ ሀገር ያሉትን ሰዎች ስሰራ ሰዓታችን አይገጣጠምም። ምክንያቱም እኛ የምኖረው አሜሪካን ሀገር ነው፣ እነሱ የሚኖሩት አረብ ሀገር ነው እና ከስራ ሲወጡ ማናጀሮቹ ጋር እየደወልኩኝ ጊዜ እያመቻቹልኝ ምናምን ነበር እና ኦልሞስት አንዳንድ ቀን ቁጭ ብዬ ባለውበት ይነጋ ነበርና፣ አንድ ጊዜ በጣም ቶሎ ቶሎ እያልኩኝ ቪዲዮ በምሰራ ሰዓት ትንሿ ልጃችን ትምህርቷ ላይ ደከመች። ያ በጣም ለእኔ በጣም ቻሌንጅ የሚያደርገኝ ጊዜ ነበረ። ምክንያቱም ቶሎ ቶሎ በቃ ያለኝ ነገር የሚሰጠው ኢንፎርሜሽን አንዳንዴ ለቤት የቤት ኪራዩ ከዚህ እስከዚህ ቀን ነው ብለው ቀን ያወጣሉ። ያንን ቀን ሚስ አደረጉ ማለት ሰዎቹ ያብር አይሰጣቸውም ማለት ነው እና የዛን ያህል ነበረ የምሰራው። በጣም የሚገርሙ ከባድ የሆኑ ጊዜዎች፣ ግን የፍቅር ጊዜዎች ነው ያሳለፍኩት። እነዛን ጊዜያቶች ሁሉ በፍቅር ነው ለእኔ ሳረጋች የነበረውና ቅንነት ትልቅ ዋጋ አለው ትላለች ቬርሳቬል። በወረርሽኙ ምክንያት ድርጅቷ ተዘግቶ በቆየበት አንድ አመት ጊዜ ውስጥም ለህብረተሰቡ መልካም በማድረግ በችግር ወቅት ባህልንና ማህበራዊ ሴትን አለመዘንጋት ዋጋ እንዳለው አሳይታለች። የወረርሽኙ ጫና አልፎ በቅርቡ ወደ ስራ ስትመለስም የድርጅቷ መልካም ስራ ቀድሞ እንደሚጠብቃት እርግጠኛ ናት። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፊርፋክስ ቨርጂኒያ። ኮሚሽን እና እንግዳዋን እናመሰግናለን። አድማጮች የዛሬው የጋቢና ቤ ዝግጅታችንን እዚህ ላይ ያጠናቀቅን። በዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ገጻችን በያማሪክ ላይ እንዲሁም በትዊተር ሃሽታግ ጋቢና ቤን በመጠቀም አድርሱን። 202076379 የዋትሳፕ መስመራችን ላይ በድምፅ መልክ አስቀምጡልን ወይም ጻፉልን። ሰለሞን አባተ በፕሮግራም አርቶ ቴሊያስ አስማረ በቅንብር እንዲሁም እኔ ኤደን ገረመው በመስተንግዶ አብረናችሁ አምሽተናል። በነገው ምሽት እንገናኝ። ሰናይ ምሽት። Thank